በአማራ ክልል በሰሜን ወሎ ዞንና በአፋር ክልል የሚገኙ ሁለት ተጎራባች ቀበሌ ነዋሪዎች በየጊዜው በሚቀሰቀስ ግጭት ሲጋጩና ሲታረቁ ቢቆዩም አሁን ግን የአስራ ሁለት ሰዎች ህይወትን ያጠፋ የከረረ ግጭት መፈጠሩን የሁለቱ አካባቢዎች ነዋሪዎች እየተናገሩ ነው። ለግጭቱ መሰረታዊ መፍትሄ የሚሰጥ አካል በመጥፋቱም የሚጠፋው የሰው ህይወትና በስጋት ቀያቸውን ጥለው የሚሰደዱ ሰዎች ቁጥር እየጨመረ መምጣቱን ይናገራሉ። የክልሉ ባለስልጣናት የተጠቀሰውን ያህል ቁጥር ሰው መሞቱን አረጋግጠው የተመረጡ ሽማግሌዎች ችግሩን ለመፍታት ጥረት ማድረጋቸውና ሁኔታው አሁን መብረዱን ይናገራሉ። ዝርዝሩን ጽዮን ግርማ ይዛለች። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ሶዶማ ቀበሌ በአፋር ክልል ውስጥ ከሚገኘው ጭፍራ ወረዳ ጋር ተጎራባች እንደሆነ የአካባቢው ነዋሪዎች ይገልጻሉ። የሁለቱ ተጎራባች ነዋሪዎችም ለረጅም ጊዜ አብረው የኖሩና ተጋብተው የወለዱ ጎረቤታሞች ናቸው ይላሉ። ግን ደግሞ በየጊዜው በመካከላቸው ግጭት ይፈጠራል፣ የሰው ህይወት ይጠፋል፣ ሽማግሌ ገብቶ ያስታርቃቸዋል፣ እንደገና ደግሞ መልሰው ይጋጫሉ ይላሉ። ባለፈው ረቡዕ ሰኔ ሀያ ስምንት የተከሰተው ግጭትም የዚህ አካል ነው ይላሉ። ከሁለቱም ወገን ያነጋገር ናቸው ነዋሪዎች ለዚህ ዕለት ግጭት መነሻ የተለያየ ምክንያት ይሰጣሉ። ሁለቱም ቀድሞ ጥቃት የፈጸሙት እነሱ ናቸው በሚል ይካሰሳሉ። በሁለቱም ወገን የታመነው ግን ከእረቡ ሰኔ 28 እስከ አርብ ሐምሌ አንድ ቀን ባደረጉት የሶስት ቀን ውጊያ የአስራ ሁለት ሰው ህይወት በሁለቱም ወገን መጥፋቱን ነው። በአሁኑ ወቅት አካባቢው ላይ አለ ባሉት ስጋት የተነሳ ስማቸውን እንዳልጠቀስ አጥብቆ የጠየቁኝ ግጭቱ የተቀሰቀሰበት ቀበሌ አቅራቢያ የሚገኙ ነዋሪ ይህን ፕሮግራም ሰምቶ መፍትሄ የሚሰጥን አካል ካለ ሁኔታውን እንደ ገለልተኛ ወገን ሆኜ ላስረዳ ይላሉ። እነሄ ሰላም ኮሚቴ የሚባሉ የአፋር ወረዳ፣ የሰበማ ወረዳ ድርድር ያደርጋሉ ብዙ ጊዜ ማለት ነው፣ ያስታርቋቸዋል። ግን ከታረቁ በኋላ ዙሮ እንደ ህጻን ጠብ ይነሳል። ጠቡ አሁንም ይቀሰቀሳል ምክንያቱም ትልቁ መሰረታዊ ችግር የዛም ቦታ ጃራ የሚባለው ቦታ የአማራ ነው ወይስ የአፋር የሚባል ካርታ ተይዞ አማራ መሆን የሚገባው ከሆነ ለአማራ ለአፋር የሚገባው ከሆነ ለአፋር ማድረግ ነበር ትልቁ ወፍቴ ይህ ግን አልሆነም አማራውም ሲጠይቅ አማራ ነው ይባላል። አፋሮም ሲጠይቅ አፋር ነው ይባላል። በአፋር ክልል የምክር ቤት አባል የሆኑትና በዚህ ጉዳይ ላይ ከዚህ ቀደም በሽምግልና ላይ የተቀመጡ አቶ ሀሰንና መሀመድ የተባሉ አዛውንቶች በስልክ አነጋግሬ ነበር። ሀሳባቸውን እንደተረዳሁትም አቶ ሀሰን የሁለቱ አካባቢ ህዝቦች የተጋቡና ና የተዋለዱ ናቸው ይላሉ። ሁለቱ ህዝቦች እኮ ችግር አይደለም እኮ አፋሮቹ አግሪቷን ዋልዷዋል ሴቶቹ የእነሱ ሴቶቹ ዋልዷዋል በብዙ ጊዜ ጎረቤቶቹ ስለሆነ ብዙ ጊዜ እኮ ነው የሚገባው። አቶ ሀሰን የሚያስረዱት ሁለቱ ህዝቦች ጎረቤታሞች ናቸው፣ ግን ደግሞ ሁልጊዜ ጸብ ይፈጠራል፣ ከዛ በሽማግሌ ይታረቃሉ፣ እንደገና ደግሞ መልሶ ይጣላሉ። ትልቁ ችግር ከሁለቱም አካል ነፍስ የሚያጠፉ ሰዎችን ለህግ አለማቅረብ፣ እንደዚሁም ደግሞ ችግራቸውን ለዘለቄታ እንዲፈቱ የሚያስችል መፍትሄ የሚሰጥ አካል የለም ይላሉ። አቶ መሀመድም እዚህ አካባቢ በየጊዜው እንደሚገዳደሉ ገልጸው አሁን በመካከላቸው ፌዴራል ፖሊስ ገብቶ ሁኔታውን ማረጋጋቱን ይናገራሉ። አሁኑማ ሁለተኛ ከዛ በኋላ የሽማግሌዎች የተሰበሰበው አሁን በኋላ እንዳትገደለው እናንተ ጎረቤት ነው ብዬ ነበር ከዛ በኋላ አንድ ወር በኋላ ተገደሉ። አልካዱ ልዩዎች የአረና ኮንቶላ ልዩዎች የግምን የነበረው ልዩ ገደልኩ። ሁለተኛ ስርድማ በሁለቱም ወገን ያነጋገርኳቸው ሰዎች ከዚህ ቀደም አንድ ወይም ሁለት ሰው ህይወት እንደሚጠፋ ገልጸው የአሁኑ ግን የከረረና ለሶስት ቀናት የቆየ የሞተውም ሰው ቁጥር ከፍተኛ ነው ይላሉ። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የአስራ ሁለት ሰዎች ህይወት ማለፉን አረጋግጠው አሁን ሁኔታው ተረጋግቷል ይላሉ። እንግዲህ በእነዚህ አካባቢዎች በተለያዩ ጊዜያት ቀደም ባሉትም ጊዜያት እግጦሽ በውሃ እና በመሳሰሉት ምክንያቶች ግጭቶች ይፈጠራሉ። ኅብረተሰቡ እነዚህን ግጭቶች የሚፈታባቸው መንገዶች አሉት፣ የራሱ የቆየ ባህል እና ልምድ። አሁን በቅርቡም እነዚህ ወሰነ ቀበሌዎች አካባቢ ግጭቶች ተፈጥረው ነበር። በእነዚህ ግጭቶች ምክንያት እንደተባለው የሰው ሕይወት ጠፍቷል። የሁለቱም ክልሎች መንግስታትም አካባቢ እግር ሽማግሌዎች፣ እና የሃይማኖት አባቶችም የጸጥታ መዋቅሩም ግጭቱን እንዲበርድ ማድረግ ችለዋል። ከዛ በተረፈም አንደኛ በዚህ ሂደት ውስጥ የሚጠየቁ አካላትን ተጠያቂ ለማድረግ፣ ሁለተኛ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ የአካባቢ ነዋሪዎችና ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ሰዎች ሽምግልናና ውይይት ላይ ናቸው። ችግሩን ማቆምም ችለዋል። በዛለቄታውም ደግሞ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ እየሰሩ ናቸው ማለት ነው። አቶ ሀሰን በበኩላቸው እንዲህ ያሉ ሽምግልናዎች በየጊዜው እንደሚሞከሩም ይገልጻሉ። ሞክረ እኮ በመንግስቱም ሆነ በሰሀገሩ ሽማግሌዎቹም ያደረጉ ነው። በፊት ተደርጎ ነበረ እንደገና ተመልሶ ተጠርቆ ደህና አንድ አንድ ዋር ሁለት ዋር እንደዚህ ቆይቶ እንደዚህ እንደገና የአማራ ክልል የአካባቢው ነዋሪም ይህንኑ ያረጋግጣሉ። የሰው ህይወት መጥፋቱ ከሚቀጥል ሁነኛ መፍትሄ ያስፈልጋልም ይላሉ። በድጋሚ ለድጋሞ ለእኔ አሳሳቢ ትልቅ ጉዳይ ነው ብዬ የማምንበት ነገር ስለሆነ ይህንን የድንበር ጉዳይ መለየት አለባቸው። ለይተው የማይገባው አካል አይገባህም መባል አለብን። እኔ የአማራዎቹ ካልሆነ አማራ ያገኝ የድፍረት ሆን አይን እንጨፍ ነው ፍርድ አልሰጠው ጨፈር ከሆነ አፋሩ አማራ ከሆነ ደግሞ አማራ መሆን አለበት። አቶ ንጉሱ ጥላሁን በዚህ አካባቢ የወሰን ችግር ስለመኖሩ የተነሳ ነገር የለም። የአካባቢው ችግር እስካሁን እየተፈታ የሚገኘው በሽምግልና ጭምር ነው፣ ይህ ደግሞ እየተሰራበት ነው ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።